በምዕራብ ዩናይትድ ስቴትስ ሎስ አንጀለስ ከተማ የሚገኙ ትውልደ ኢትዮጵያ ነዋሪዎች ትናንት ማታ ሊትል ኢትዮጵያ ወይም ትንሿ ኢትዮጵያ የሚባለው ሰፈር የተመሠረተበትን አስራ ስድስተኛ ዓመት ከዘመን መለወጫ በዓል ጋር አስታከው ትናንት አክብረው አምሽተዋል። ሪፖርተራችን ዳንኤል አርጋው በስፍራው ተገኝቶ ነበር። እዮሃ አበባዬ፣ መስከረም ጠባዬ፣ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ ይባላል። በወርሃ መስከረም በአዲስ አመቱ በእንቁጣጣሽ ዕለት አዲስ አመት ብስራት፣ አዲስ አመት ፍስሃ፣ አዲስ አመት በረከት ነው። ለመጻዊ ህይወት ጉዞ መሰረት የሚጣልበት ያለፈውን በትስታ መነጽር ወደ ኋሊዮሽ ዞር ብለን የምንቃኝበት የጊዜ እርከን ነው አዲስ አመት። አሮጌውን አመት ሸኝተን አዲሱን አመት ስንቀበል ወዳጅ ዘመድ በጋራ ሰብሰብ ብሎ ቤት ያፈራውን በአብሮነት የሚቋደሱበት የከርሞ ሰው ይበለን በሚል ምርቃት የሚከበር ኩሩ ባህላዊ ትውፊት ነው። በመላው ዓለም የሚገኙ ኢትዮጵያውያኖችም በዛሬው ዕለት አዲሱን የ2010 ዓመትን አህዱ ብሎ ተቀብሏል። ድንበር ሳያግዳቸው አውድ አመቱን ሞቅ ደመቅ ባለ ሁኔታ አክብረው ውሏል ከ ሀምሳ ሺህ በላይ ኢትዮጵያውያኖች ይኖሩበታል ተብሎ በሚገመተው በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛትም ሎስ አንጀለስ ከተማ ትንሿ ኢትዮጵያ ተብሎ በተሰየመው ጎዳና ላይ ሰብሰብ ብለው በተለያዩ ባህላዊና አዝናኝ ዝግጅቶች በትላንትና ሁለት በታላቅ ድምቀት የ2010ሩን አዲስ ዓመት የኢትዮጵያ ዘመን መለወጫ በዓልን አክብረው ውሏል። በተለያዩ ባህላዊ አልባሳት ባጌጡ ሕፃናት፣ ወጣቶችና አዛውንቶችን ጨምሮ ከተለያዩ አካላት ጥሪ የተደረገላቸው እንግዶች በስፍራው ላይ በመገኘት ለበዓሉ ልዩ ድምቀት ሰጥተው አምሽተዋል። በውጭ ያሉ ኢትዮጵያውያኖች ከሀገር ውጭ አውዳመትን በምን መንፈስ ነው የሚያከብሩት በሚል መነሻ ርዕስ በስፍራው ተገኝተን የበዓሉን አከባበር ድባብ ለመቃኘት ሞክረናል። ከተወሰኑትም ጋርም አጭር ቆይታ አድርገናል። እንኳን ለ2010 የኢትዮጵያ ዘመን መለወጫ በዓል በሰላምና በጤና ደረሳችሁ እያልኩ፣ ዛ አሁን ያገኘኋችሁ እዚህ በሊትል ኢትዮጵያ በዓል እያከበራችሁ ነው። ከስም ልጀምር። ስምም አልበል ማርቆስ በለጠ ብሌን እባላለሁ። ቢኒያም ዘለጋ እሺ። በምን ሁኔታ ነው እስኪ በዓሉን እያከበርክ ያለው? ከማርቆስ ልጀምር። አዎ፣ በጣም ደስ ይላል በእውነት። ኢትዮጵያ እንግዲህ በጣም ብዙ ዩኒክ ነገሮች አሉን። ኒው ይራችንን ሴፕቴምበር ኢሌቭን ነው የምናከብረው እና እዚህ ሊትል ኢትዮጵያ ሎስ አንጀለስ ሊትል ኢትዮጵያ ላይ መጥተን የሁላችንም በሰላም በፍቅር በአንድነት እያከበርን ነው። ሁሉም ሰው በደስታ ነው ያለው። በዚህ ሁኔታ ነው ያለ ነው። በጣም ጥሩ እህቴ አዎ በጣም ደስ ይላል ይሄ አዲስ ዓመትም አንድ ላይ እና የለሪ ኢትዮጵያ አኒቨርሰሪም ነው አንድ ላይ የሚከበረው ሁልጊዜ በየአመቱ አይ ቲንክ ይሄኛው 16ኛው ዓመት ነው አንድ ላይ ልክ በበዓሉ ላይ ነው እና በጣም ደስ ይላል የእውነት የበዓል ስሜት ይሰጠናል በእውነት የለበስሽው ያበሻ ልብሱላ ልክ ሀገር ቤት እንዳለሽ እና እንቁጣጣሽ በዓል አስመስለሽዋል እንዴት ነው ወግ ባህሉ ኢትዮጵያውያኖች በተለይ እዚህ አሜሪካን ሀገር እየኖሩ ባህላቸውን እንዳይረሱ ምን አይነት መልእክት ነው የምታስተላልፊው አዎ እሱ በቃ ደስ የሚለው ይሄ እዚህ አካባቢ ላይ ተመጥቶ ሁሉ ሰው ያበሻ ልብስ ተለብሶ ሲታይ ሲታይ ደስ ይላል። ግን አንዳንዱ ዞር ዞሮ ብለ እንዳየኸው ደግሞ ያው ቁምጣም ሌላ ቀሚስም ተለብሶ ይመጣል። ያው ግን ሁሉም ሰው ያበሻ ነገር ቢለብስ ደስ ይላል በዚህ ቀን ላይ አንድ ቀን ይሄ ስለሆነ ያለው የሌላ ሀገር ዜጋ ሰዎችም ስለሚመጡ የባህላችን የማሳያ ጊዜም ስለሆነ እኔ በጣም ደስ ይለኛል። የሀገር ባህል ለብሰው ሲታይና፣ እኔ እንደውም ብዙ ልብስ የለኝም የአበሻ ግን ያለችኝን ለብሼ መጥቻለሁ። ሁሉም ያለውን ለብሰው ቢወጣ ደስ ይላል። ባለቤቶች አጠገብ ያለ ቢኒያም ነው እንግዲህ አበሻ ልብስ እና እስኪ በዓሉም እንዴት እያከበርክ ነው? እስኪ ጓደኞቼ እንደገለጹት ባህሉ በጣም ቆንጆ ነው። ግራና ቀኝ የምታየው ባህል ልብስ ለብሰው ትልቁም ትንሹም ነው የምታየው። የባህል ምግብ አለ። የአበሻው ጥንካሬ የሆነ ህብረተሰብ ነው እያየን ያለ ነው ነገር ደስ ይላል። ልክ እንደ ሀገር ቤትም ባይሆን የተቻለውን ያክል ሰው ባለው አቅም እና ባለው ጊዜ ተገኝቶ በአበሻ ባህሉንም ዘፈኑንም ምግቡንም እያጣጣምን እየተደሰትን ያለ ነው። በዚህ ሰዓት ሁላችንም በጣም አመሰግናለሁ። መልካም የ2010 የኢትዮጵያ ዘመን መለወጫ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ዘላለም ስላሴ አንድ አምላክ አሜን። ስሜ ያው ስሜ አባ ቶማስ ወልደ ዮሐንስ ይባላለሁ። የምኖረው እዚህ ሎስ አንጀለስ ከተማ ውስጥ ነው። እንግዲህ በዚህ በ2010 አመተ ምህረት አመቱ የሰላም የፍቅር የአንድነት የስምምነት በዓል እንዲሆን ነው የምመኘው። በይበልጥ ለሀገራችን ለኢትዮጵያ ሰላም፣ ለሕዝባቿ ፍቅር፣ አንድነት፣ ስምምነት የነጻነት በዓል እንዲሆን የታመሙ የሚፈወሱበት፣ የተቸገሩ ሰዎች የሚያገኙበት፣ የታሰሩ ሰዎች ፍትህ የሚያገኙበት፣ የጨከኑም ሰዎች ልባቸው የሚራራበትና የሚቀየርበት በአዲስ ልብ የሚኖሩበትና የሚሰሩበት ዘመን እንዲሆን ለመላው የኢትዮጵያ ህዝብ ጥሬን አስተላልፋለሁ። እግዚአብሔር ኢትዮጵያን ይባርክ። አሜን። አመሰግናለሁ አባቶች። የ2010 የኢትዮጵያ ዘመን መለወጫ የሰላም የበረከት እንዲሆን በመኘት በዚህ ልሰናበት። ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።